የዲደብሊው ዜና በመጀመሪያም ርዕሶቹን እንሆ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር መዝመታቸው የመንግሥትን ጦር ለመቀየጥ የሚፈልገውን ኢትዮጵያዊ ስሜት ማነቃቃቱ እየተዘገበ ነው። ጠቅላይ ሚኒስትሩ መዝመታቸው ከተሰማ በኋላ አዲስ አበባ ውስጥ ብቻ በብዙ መቶ የሚቆጠሩ ወጣቶች ለዘመቻ እየከተቱ ነው። በአዲስ አበባ የዩናይትድ ስቴትስ ኤምባሲ ኢትዮጵያ ውስጥ የሚገኙ የውጭ ዜጎችና ተቋማት በአሸባሪዎች ሊጠቁ እንደሚችሉ አስጠነቀቀ። ኤምባሲው በፌስቡክ ገጹ ያሰራጨው የአሜሪካ ውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ የሚገኙ አሜሪካውያን ከፍተኛ ጥንቃቄ እንዲያደርጉ አሳስቧለም። የውጭ መንግስታት ዜጎቻቸውን ከኢትዮጵያ እያስወጡ ያልወጡት እንዲወጡ እየመከሩም ነው የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ በቁምስር በነበሩበት ወቅት የተደረገውን ሹም ሽር እንደሚከልሱ አስታወቁም። ሱዳን ዛሬ አምስት መርከብ ነዳጅ አስገብታለች። ዛሬ ሱዳን ወደብ የደረሰው ነዳጅ ዘይት የሀገሪቱን የነዳጅ እጥረት ለማቃለል እንደሚረዳ የጠቅላይ ሚኒስትር ሐምዶክ መንግስት አስታውቋል። ዜናው በዝርዝርም የኢትዮጵያ ጠቅላይ ሚኒስትር አብይ አሕመድ ወደ ጦር ግንባር መዝመታቸው የመንግስትን ጦር ደግፎ ለመዝመት የሚፈልገውንና የሚዘጋጀውን ሰው ስሜት ማነቃቃቱ እየተዘገበ ነው። ጠቅላይ ሚኒስትሩ ከህዝባዊ ወያኔ ሐርነት ትግራይ ሕወሓት ጋር የሚዋጋውን የመንግስታቸውን ጦር በገጽ ተገኝተው ለማስተባበር ትናንት ወደ ጦር ግንባር መዝመታቸውን የመንግሥት መገናኛ ዘዴዎች ዘግበዋል። የዘመቱበት ግንባር ግን በውል አልተጠቀሰም። የዛሬ ሁለት ዓመት ታላቁን የዓለም የሰላም ሽልማት ኖቤል የተሸለሙት ዶክተር አብይ አሕመድ ወደ ግንባር ለመዝመት መወሰናቸውን የሕወሓት ባለሥልጣናት ቧልት በማለት ሲያጣጥሉት ታዛቢዎችና የፖለቲካ ተንታኞች ግን የተለያየ ትርጓሜ ሰጥተውታል። የፈረንሳው ዜና አገልግሎት አዣንስ ፍራንስ ፕሬስ እንደዘገበው ግን የጠቅላይ ሚኒስትሩ ውሳኔ በደጋፊዎቻቸው ዘንድ ከፍተኛ መነቃቃት ነው የፈጠረው። የማራቶን ሯጩና የዓለም ኦሎምፒክ የብር ሜዳ አሸናፊ ፈይሳ ሌሊሳን ጨምሮ በርካታ ወጣቶች ለዘመቻ ተዘጋጅተዋል። በብዙ መቶ የሚቆጠሩ ኢትዮጵያውያን ደግሞ ወደ ጦር ግንባር ለመዝመት ኮልፌ አዲስ አበባ በሚገኘው ማዕከል ትናንት ከተው ነበረ። በዘገባው መሠረት ዘማቾቹ የጠቅላይ ሚኒስትሩን ፎቶግራፍ ያለበትን ቲሸርት አጥልቀው ሲፎክሩና ሲዘምሩም ነበረ። የኢትዮጵያ መንግሥት ጦርና የህወሓት ኃይላት የገጠሙት ጦርነት እየተባባሰ በመምጣቱ የውጭ መንግስታት ዜጎቻቸውን ከኢትዮጵያ እያስወጡ የተቀሩትንም እያስጠነቀቁ ነው። እስከ ትናንት ድረስ የዩናይትድ ስቴትስ፣ የጀርመን፣ የፈረንሳይና የቱርክ መንግስታትን ጨምሮ የተለያዩ ሀገራት መንግስታት ዜጎቻቸውን ከኢትዮጵያ አስወጥተዋል ወይም እንዲወጡ እያስጠነቀቁ ነው። በአዲስ አበባ የዩናይትድ ስቴትስ ኤምባሲ ዛሬ ባወጣው መግለጫ ደግሞ አሸባሪዎች የውጭ ተወላጆች የሚያዘወትሯቸውን ድርጅቶችና አገልግሎት መስጫ ተቋማትን ሊመቱ እንደሚችሉ አስጠንቅቋል። ኤምባሲው በፌስቡክ ገጹ ያሰራጨው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር መግለጫ እንደሚለው አሸባሪዎች ኢትዮጵያ ውስጥ የሚገኙ የዲፕሎማሲ ተቋማትን፣ የቱሪስት ስፍራዎችን፣ የትራንስፖርት ማዕከላትን፣ የገበያ አዳራሾችንና የምዕራባውያን የንግድ ተቋማትን ያጠቁ ይሆናል። የዩናይትድ ስቴትስ ዜጎች ከፍተኛ ጥንቃቄ እንዲያደርጉና በውጭ ሀገራት በሚዘወተሩ አካባቢዎችን ከመጎብኘት እንዲታቀቡ ኤምባሲው መክሯልም። የኢትዮጵያ ተፋላሚ ኃይላት ተኩስ አቁመው እንዲደራደሩ ለማግባባት የሚደረገው የዲፕሎማሲ ጥረት የተስፋ ጭላንጭል ማሳየቱን በአፍሪቃ ቀንድ የዩናይትድ ስቴትስ ልዩ መልክተኛ አስታወቁ። ኢትዮጵያ ሰንብተው ባለፈው ሰኞ ዋሽንግተን የገቡት አምባሳደር ጄፍሬይ ፌልትማን ጠቅላይ ሚኒስትር አብይ አሕመድን ጨምሮ የኢትዮጵያ ከፍተኛ ባለሥልጣናትና የአፍሪቃ ኅብረት ዲፕሎማቶችን አነጋግረዋል። ፌልትማን ትናንት ለጋዜጠኞች እንደነገሩት የኢትዮጵያ መንግስትም ሆነ የህዝባዊ ወያኔ ሐርነት ትግራይ መሪዎች ከወታደራዊ ውጊያ ወደ ዲፕሎማሲያዊ መፍትሄ የመዞር ጭላንጭል አሳይተዋል። ይሁንና አሜሪካዊ ዲፕሎማት በምድር ላይ ያለው አሳሳቢ ሁኔታ ያሉት ውጊያ፣ የውጊያ ዝግጅትና ዘመቻ ጭላንጭሉን ተስፋ ጨርሶ አጥፍቶ የኢትዮጵያን አጠቃላይ መረጋጋትና አንድነት ለአደጋ ያጋልጣል የሚል ስጋት አላቸው። የአሜሪካው ዲፕሎማትና በአፍሪቃ ቀንድ የአፍሪቃ ህብረት ልዩ መልክተኛ የቀድሞው የናይጄሪያ ፕሬዚደንት ኦሌሼጎን ኦባሳንጆ የአዲስ አበባና የመቀሌ መሪዎችን በተከታታይ ቢያናግሩም ጦርነቱን ለማስቆም ጭላንጭል ካሉት ተስፋ ባለፍ ተጨባጭ ውጤት እስካሁን አላሳዩም። ይህ ዶች ቬለ ነው። በምዕራብ ሸዋ ዞን ሚዳ ቀኝ ወረዳ ሦስት የመንግሥት ባለሥልጣናት በታጣቂዎች መገደላቸውን የአካባቢው ባለሥልጣናት አስታወቁ። የምዕራብ ሸዋ ዞን አስተዳዳሪ ሳህሉ ድሪብሳ በተለይ ለዶቼ ቬሌ እንዳሉት ባለሥልጣናቱ የተገደሉት ሰሞኑን አምቦ ከተማ ውስጥ በተደረገ የሥራ ግምገማና ስብሰባ ላይ ተካፍለው ሲመለሱ መንገድ ላይ ነበረ። የዞኑ አስተዳዳሪ እንደሚገምቱት ገዳዮቹ በአካባቢው የሸመቀው የኦሮሞ ነጻነት ጦር ኦነጦ ወይም መንግሥት በአሸባሪነት የፈረጀውና ሸኔ ተብሎ የሚጠራው ቡድን ታጣቂዎች ሳይሆኑ አይቀሩም። ከስብሰባ ከዞን ደርሶ ሲመለሱ በታጠቁት ኃይሎች መንገድ ላይ ጠብቆ ነው እርምጃ የወሰዱት። ማንነታቸው አልታወቅም፣ ግን ያው ይታወቃል። በጁንታ የሚመራው ሸኔ በአካባቢያችን ያው አርሶ አደርም ይገላል፣ አባገዳንም፣ ቄስንም፣ ማንስም ያገኘውን ይገላል፣ ይዘርፋል። እነዚህ እንደሆነ ነው የምንገምተው። አስተዳዳሪው አክለው እንዳሉት ከሟቾቹ አንዷ ሴት ሲሆኑ፣ ሁሉም ወጣቶች ናቸው። ከሟቾቹ ጋር አብረው ይጓዙ የነበሩት የወረዳው ምክትል አስተዳዳሪ አብደና አቢሹ ቆስለው ጌዶ ሆስፒታል እየታከሙ ነው። አንድ ወጣት አደረጃጀትን አይሜክስ ላይ የሚሰራ ሌላው ደግሞ የወረዳው ስራ አስፈጻም ሴ ወጣት ልጆች ናቸው። እነዚህ ነው ተገደሉ። አንድ ደግሞ ኤክስፐርት የሚሰራ ስራ እያደራጁ እቅድ ወዝዶ ግምገማ ላይ ቆይቶ ሲመለሱ ነው የተገደሉት። የወረዳው ምክትል አስተዳዳሪም ጉዳት ደርሶበታል፣ በህይወት ተርፈዋል። ጥቃቱን ይፈጽማል በሚል በባለሥልጣናት የተወቀሰው የኦሮሞ ነጻነት ጦር ወይም ሸኔ ቡድን ግን እስካሁን በጉዳዩ ላይ የሰጠው ማረጋገጫም ሆነ ማስተባበያ የለም። የምዕራብ ሸዋ ዞን ዋና አስተዳዳሪ ሳህሉ ድሪብሳ ከዞኑ የተለያዩ ወረዳዎች የተውጣጣ የጸጥታ ኃይል በአማጺው ቡድን ላይ የተቀናጀ ያለቱን እርምጃ እየወሰደ ነው። ውጤቱ በፖሊስ እንደሚገለጽም አስተዳዳሪው አስታውቀዋል። የአዲስ አበባ ወኪላችን ስዩም ጌቱ እንደጠቀሰው ባለፈው አርብ በዚሁ በምዕራብ ሸዋ ዞን ኖኖ ወረዳ በደረሰ ጥቃት በትንሽ ግምት ከሀያ ሰዎች መገደላቸውን የአይን ምስክሮችና ባለሥልጣናት አስታውቀው ነበረ። የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶ ከስልጣን በተወገዱበት ወቅት የሀገሪቱ ወታደራዊ ገዢ ያደረጉትን ሹም ሽረት ሊከልሱ ነው። የሱዳን ጦር ኃይሎች ጠቅላይ አዛዥ ጀኔራል አብዱልፈታህ አልቡርሃን ሐምዶክን ከስልጣን ካስወገዱ ካለፈው ጥቅምት አጋማሽ ወዲህ የተለያዩ ሚኒስትሮችን ሽረው ሌሎች ሾመው ነበረ። ሐምዶክ ባለፈው ሁድ ከቁም እስር ተለቀው ዳግም ስልጣኑን ከያዙ ወዲህ አዳዲስ የተሰየመው ካቢኔ የጽህፈት ቤት ኃላፊ እንዳሉት አልቡርሃን ከሾሟቸው የተወሰኑት ተሽረው ሌሎች ይሾማሉ። ሹምሽሩ የሚነካውን ባለሥልጣን ማንነት ግን አልጠቀሱም። ይህ በእንዲህ እንዳለ ሱዳን አምስት መርከብ ነዳጅ ዘይት ከውጭ ማስገባቷን የሀገሪቱ የኃይልና የነዳጅ ሚኒስቴር ዛሬ አስታውቋል። ሚኒስቴሩ እንዳስታወቀው ዛሬ ሱዳን ወደብ ከደረሱት መርከቦች ሦስቱ ናፍጣ፣ አንዱ ቤንዚን፣ የተቀረው አምስተኛው ቡታ ጋዝ የጫኑ ናቸው። ጄኔራል አልቡርሃን የጠቅላይ ሚኒስትር ሐምዶክን ካቢኔ ከሥልጣን ያስወገዱት በሀገሪቱ ውስጥ የተፈጠረውን የነዳጅና የምግብ ሸቀጥ ዋጋ ንረትና እጥረት በመቃወም ተከታታይ ሰልፎች ከተደረጉ በኋላ ነበረ። የቡልጋሪያና የሰሜን መቄዶንያ መንግስታት ትናንት በደረሰው የመኪና አደጋ የሞቱ ዜጎቻቸውን ለመዘከር ዛሬ ብሔራዊ የሐዘን ቀን አወጁ። ትናንት 52 አገር ጎብኚዎችን አሳፍሮ ከቱርክ በመመለስ ላይ እያለ ሰሜን መቄዶንያ ግዛት ሲደርስ ተገልብጦ በእሳት በተያያዘ አውቶቡስ 45 ሰዎች ሞተዋል፣ ሌሎቹም ቆስለዋል። ከሟቾቹ መሃል ሕፃናት እንደነበሩበት የሁለቱ ሀገራት ባለሥልጣናት አስታውቀዋል። የአደጋው ትክክለኛ መንስኤ እስካሁን በውል አልታወቀም። በአደጋው የሞቱትን ዜጎቿን ለማሰብ ዛሬ ቡልጋሪያ የአንድ ቀን፣ ሰሜን መቄዶኒያ ደግሞ የሦስት ቀናት ሐዘን አውጀዋል። ይህ ዶቸቨለ ነው። ዜናውን ለማብቃት እርሶቹን በድጋሚ ላስታውሳችሁ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር መዝመታቸው የመንግሥትን ጦር ለመቀየጥ የሚፈልገውን ኢትዮጵያዊ ስሜት ማነቃቃቱ እየተዘገበ ነው። ጠቅላይ ሚኒስትሩ መዝመታቸው ከተሰማ በኋላ አዲስ አበባ ውስጥ ብቻ በብዙ መቶ የሚቆጠሩ ወጣቶች ለዘመቻ እየከተቱ ነው። በአዲስ አበባ የዩናይትድ ስቴትስ ኤምባሲ ኢትዮጵያ ውስጥ የሚገኙ የውጭ ዜጎችና ተቋማት በአሸባሪዎች ሊጠቁ እንደሚችሉ አስጠነቀቀ። ኤምባሲው በፌስቡክ ገጹ ያሰራጨው የአሜሪካ ውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ የሚገኙ አሜሪካውያን ከፍተኛ ጥንቃቄ እንዲያደርጉ አሳስቧለም። የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ በቁም እስር በነበሩበት ወቅት የተደረገውን ሹምሽር እንደሚከልሱ አስታወቁ። ሱዳን ዛሬ አምስት መርከብ ነዳጅ አስገብታለች። ዛሬ ሱዳን ወደብ የደረሰው ነዳጅ የሀገሪቱን የነዳጅ እጥረት ለማቃለል እንደሚረዳ የጠቅላይ ሚኒስትር ሐምዶክ መንግሥት አስታውቋል። የዜናው መልእክት የእስካሁኑ ነበር።